በኮንሶ ከልዩ ወረዳነት ወደ ሰገን ዞን መጠቃለላቸውን የተቃወሙ የመንግሥት ሠራተኞችና የህብረተሰብ ወኪሎች መሆናቸውን የገለጡ የመንግሥት ሥራ ያቆሙትና ደሞዝም አልቀበልም ያሉት በራሳቸው ፍላጎት እንደሆነ የደቡብ ክልል መንግሥት አስታውቋል። ነዋሪዎችና ወኪሎቻቸው ከ50 ሺ በላይ ሰዎችን ፊርማ አሰባስበው በሕዝብ በተመረጡ አስራ ሁለት የኮሚቴ አባላት ተዋቅረው ከልዩ ወረዳነት ወደ ወረዳ ወርደው በሰገን ዞን ስር እንዲጠቃለሉ መደረጋቸውን ተቃውመው እንዲያውም ኮንሶ ራሱን ችሎ ዞን ሊሆን ይገባዋል በሚል ያነሱት ጥያቄ እስካሁን ተገቢውን ምላሽ ያለማግኘቱንና ለሰብአዊ መብት ጥሰት እንዳጋለጣቸውም ጭምር ለዝግጅት ክፍላችን ገልጠዋል። በኮንሶ የመንግስት መስሪያ ቤቶች አገልግሎት እንደማይሰጡ፣ ጤና ጣቢያዎችም ጭምር መዘጋታቸውንና ለድሃ ድሃ በመባል የሚታወቀው ፕሮግራም የሚሰጠው የምግብ ዋስትና መቋረጡን ጭምር አመልክተዋል። የክልሉ መንግስት ቃል አቀባይ በበኩላቸው በዞን እንጠቃለል ለሚለው ጥያቄ ተገቢውን ምላሽ መስጠታቸውን ወይም መሰጠቱን ነው የሚገልጡት። መንግስት መስሪያ ቤቶችን አልዘጋም፣ ጥያቄዎች ተቀባይነት ከሌለው አንሰራም ብለው የቀሩት ሰራተኞች ናቸው ይላሉ። ጽዮን ግርማ በጉዳዩ ላይ የሕገ መንግስት ባለሙያ አነጋግራ ቀጣዩን ዘገባ አጠናቅራለች። በደቡብ ክልል ስር ከሚገኙ ወረዳዎች አንዱ የሆነው ኮንሶ ጉዳዩ አሁንም ማወዛገቡን ቀጥሏል። የአሜሪካ ድምጽ ያነጋገራቸው የኮንሶ ነዋሪዎች እንደሚሉት ቀደም ሲል በነበረው አስተዳደር ኮንሶ ልዩ ወረዳ ነበረች። ክልሉ ልዩ ወረዳ ልትሆን አይገባም በሚል ወደ ወረዳ ዝቅ አድርጓታል። ነዋሪዎቹ ደግሞ እንዳውም ዞን ልትሆን አይገባም ሲሉ ተቃውሟቸውን ያቀርባሉ። ለዚህም ከ51 ሺ በላይ ፊርማ አሰባስበው ጥያቄያቸውን ማቅረባቸውን ይገልጻሉ። የክልሉ የብሔር ብሔረሰቦች ምክር ቤት ጥያቄያችሁ ተገቢ አይደለም፣ መስፈርቱን አታሟሉም ብሏቸዋል። ፊርማውን ወደ 81,000 አሳድገው ለፌዴሬሽን ምክር ቤት ማቅረባቸውንም ገልጸዋል። የዚህም ምላሽ እየጠበቁ መሆኑንም ይናገራሉ። ነዋሪዎቹ እንደሚሉት ይህን ጥያቄ በማቅረባቸው ምክንያት የመንግስት መስሪያ ቤቶች ተዘግተዋል፣ የጤና ጣቢያዎች አገልግሎት መስጠት አቁመዋል፣ ለደሃ ደሃ ይሰጡ የነበሩ የምግብ ዋስትና ፕሮግራሞችም ተዘግተዋል። በአጠቃላይ ኮንሶን በአሁኑ ሰዓት እያስተዳደሯት የሚገኙት ከህዝብ የተመረጡ 23 የኮሚቴ አባላት ናቸው። በመንግስት በኩል እየተደረገ ያለው ከሌላ አካባቢ በመጡ የጸጥታ ኃይሎች ከተማውን መቆጣጠር ብቻ እንደሆነም ይናገራሉ። የደቡብ ክልል መንግስት ቃል አቀባይ ወይዘሪት ሂክማ ኬረዲን በዚህ ጉዳይ ላይ ጠይቄያቸው ነበር ም አሁን የመንግስት ስራ ተቋርጧል። ልክ ነው። ነገር ግን የመንግስት ስራውን ያው እንዲቋረጥ ያደረገው የክልሉ መንግስት አይደለም። የክልሉ መንግስት መሰራት ያለበት ስራ እንዲሰራ ሁሉ ነገር ኦፕን አድርጓል። ነገር ግን አሁን ላይ ያለው ምንድነው? በመዞን የመደራጀት ጥያቄ መልስ ስላላገኘ ብቻ የሰ መንግስትን ስራ አንሰራም ብሎ መውጣቱ ተገቢ አይደለም፣ ትክክል አይደለም። የክልሉ መንግስትም ትክክል እንዳልሆነ ያምናል። ነገር ግን ደግሞ በጉልበት ሳይሆን በገዛ በራሳቸው በጎ ፍቃድ ገብተው እንዲሰሩ አሁንም ክፍት ነው፣ ሁሌም ክፍት ነው የሚሆነው ማለት ነው። መንግስት እንደ መንግስት ስራ እንዲቆም ያደረገበት አግባብ የለም። የጤና ተቋማትም ክፍት ናቸው። እነዚህ የሚንቀሳቀሱ ግብረ ኃይሎች ናቸው ህዝቡ የሚፈልገውን አገልግሎት እንዳያገኙ እያደረጓለት ይሄ ምንድን ነው? ሄዶ የመንግስት ጤና ተቋም ላይ ሄዶ አገልግሎት ካገኘ በባህላዊ መንገድ ከማህበረሰቡ የማግለል ኢቭን የመንግስት ሰራተኛ ሆኖ የመንግስት ደሞዝ ከወሰደ ትክክል አይደለም። የኮንሶ በዞን የመደራጀት ጥያቄ መልስ ካላገኘ የመንግስት ደሞዝ መብላት የለብህም ብሎ በመንግስት ተቋም የሚሰራውን ሲቪል ሰርቫንት ቀበሌ ላይ ጭምር ያሉ ቤተሰቦችን የማግለል ስራ ነው እየሰሩ ያሉት እና ህዝቡን እየጎዱ ነው ያሉት። ለዚህ ምክንያቱ ደግሞ በኮንሶ ውስጥ የሚንቀሳቀሱ ግብረ ኃይሎች ናቸው በማለት በህዝብ የተመረጥነን የሚለው የኮሚቴውን አባላት ይወቅሳሉ። በህዝብ ተመርጧል ካሉት የኮሚቴ አባላት አንዱ የሆኑት አቶ ገመቹ ገንፌ በባህል ቡድን ተደራጅተዋል የሚለውን የቃል አቀባይዋን ሀሳብ አይቀበሉትም። ኮሚቴው የተዋቀረው ከሃይማኖት አባቶች፣ ከመምህራን፣ ከተማሪ፣ ከነጋዴ፣ ከባህል አባቶች፣ ከመንግስት ሰራተኞች እና ሌሎች ማህበረሰቡን ከሚወክሉ አካላት እንደሆነም ይገልጻሉ። ምርጫውም የመንግስት ተወካዮች በተገኙበት ህዝብ ፊት በአደባባይ የተደረገ ነው ይላሉ። መንግስት ሰራተኞች መስሪያ ቤት ገብተው ስራ መስራት ያልቻሉት ነጻነት ስለሌላቸው ነውም ይላሉ። ሰራተኛው በመሰረቱ ስራ መስራት የሚችለው የተመቻቸ ሁኔታ የስራ አካባቢ ሲፈጠረለት ነው። ነገር ግን የኮንሶ መስሪያ ቤቶች በሙሉ በልዩ ኃይል ስለተከበቡ ሰራተኞች ደግሞ ሲገቡ እና ሲወጡ ሁሉ ጊዜ ስለሚያዙ፣ ስለሚደበደቡ፣ ስለሚታሰሩ ከመስራት አኳያ ነው። ሁለተኛ ደግሞ ስራ የሚገቡ ሰራተኞች ስብሰባ እንዲገቡ ገደዱ እና የግድ ጥያቄውን እንድተዉ የሚገደዱበት ሁኔታ አለ። ስለዚህ ሰራተኛ ስራ ወደ ስራ መግባት ሳይሆን ወደ ስራ እንዲገቡ ነው በወታደር ኃይል ሲገደዱ የነበሩት እና በዚህ ምክንያትም ሰራተኛ ስራ መስራት አልቻለም። የቢሮ ኃላፊዎች የኮንሶ ሕዝብ አሽቀንጥሮ የጣላቸው የማይፈልጋቸው አመራሮች ሴሰኞች ናቸው፣ ሌቦች ናቸው፣ አጭበርባሪዎች ናቸው፣ አይመሩንም አያስተዳድሩ ብሎ ያላቸው ስለሆነ ሕዝቡ ተብቷቸዋል። እነሱ ግን የግድ ካላሰራን የግድ ካልሰራን የክልሉ አቅጣጫ ነው በሚል ሁኔታ ቢሮ ሙጭጭ አድርጎ ይዘው እየቆለፉ ነው። ከዚህ የተነሳ ሰራተኛ ስራ መስራት ስላልቻለ ለመልቀቅ ተገድዷል ማለት ነው። የክልሉ ቃላ አቀባይ ቀባይ ወይዘሪት ህክማ የምግብ ዋስትና ተጠቃሚዎችን በተመለከተ መንግስት ያቋረጠው ነገር እንደሌለ ይገልጻሉ። አንዱ በምግብ ዋስትና ከታቀፈ ወረዳ ኮንሶ ወረዳ ነው ከክልላችን። በዚህ ሂደት ውስጥ ደግሞ ህብረተሰቡ ያው ማለት በነጻ ሁለት አይነት መልኩ የክፍያ አሰጣጥ ስነስርዓት አለ። በዛ የክፍያ ስነስርዓት ውስጥ በየወሩ የሚከፈል ብር አለ። ይሄንን ብር ህብረተሰቡ ጋር ለመክፈል ሲዩ የመንግስት ሰራተኛው ሄዶ ምክንያቱም ለዝም ብለሽ ወስደሽ ለግለሰብ ምሰጪው ብር አይደለም። ህግና ስርዓቱን ተከትሎ የፋይናንስ ሲስተሙ በሚለው መሰረት ተከትሎ ነው ክፍያ የሚፈጸመው። ቀበሌ ድረስ ገብተው ሊፈጽሙ የገቡ ባለሙያዎችንም ጭምር ነው ያባረሩት። ገንዘቡን በእጃችን ስጡን፣ እንደዛ የሚባል ነገር ደግሞ የለም። በስርዓቱ ከዚህ ቀደም ሲከፈል እንደነበረው ገንዘቡ መከፈል አለበት ነው። ከዚህ አንጻር ደግሞ አይ ገንዘቡን ከወሰድን በዞን የመደራጀት ጥያቄያችን መልስ ላያገኝ ይችላል ብለው ህብረተሰቡ ገንዘብ እንዳይወስድ እያደረጉ ያሉት በዚህ መልኩ መሰጠት ያለበት ነገር እንዳይሰጣቸው የተደረገበት አግባብ የለም። ዛሬም የምጡ ገንዘቡ ይከፈል ይበሉ ነገውኑ ሊከፈል የሚችልበት እድል አለ። አሁንም መክፈል ዛሬም ነገም መክፈል የሚቻልበት እድል አለ። አቶ ገመቹ ገንፌ የምግብ ዋስትናው የተከለከለው ህዝቡ የዞን ጥያቄውን በማስቀጠሉ ነው ባይ ናቸው። በአውሮፓ ህብረት ለደሃ ደሃ ተብሎ የምሰጥ ከማንኛውም የፖለቲካ ጥራር ነጻ የሆነ እርዳታ ነው። ነገር ግን እርዳታ ለአመራሮች ስልጠና ተሰጥቶ አመራሮች ወደ ታች ወርዶ ደግሞ ተረጂዎችን የሚመለምሉበት አሰራር ነው ያለው። ይሄ አመራሮች ስብሰባ በተጠሩበት ሰዓት ላይ የክልሉ ምግብ ዋስትና ኃላፊ እና እነዚህ የህዝቡ የማይፈልጋቸው አመራሮች አንድ ላይ ነው ወደ አዳራሽ የገቡት። ህዝቡ ብሎች ጮ ይውጡልን፣ ይውጡልን፣ ይውጡልን ብሎ በሚጮህበት ጊዜ የክልሉ ኃላፊ ምንድን ነው ያላቸው እነዚህን አመራሮች የማትቀበሉ ከሆነ ደግሞም ጥያቄያቸውን የማትተዉ ከሆነ ምግብ ፕሮግራም ይታጠፋል ማለት ህዝቡ ደግሞ እኛ በባርነት ስር እየኖርን እየተረገጥን፣ የማንፈልጋቸው ሰዎች እንዲመሩ እየተገደድን ሰፍትነቱን ከምንቀበል ብቅርብን ይሻላል ብሎ ነው አምጥሎ የወጣው ባለሙያችን እና የምመለከታቸው አካላት እስከ ክልል ድረስ ለመከራከር ቢሄዱም፣ ኦልሬዲ እናንተ የግድ በነዛ አመራሮች ሌቦችን በሆኑ ሌላም ችግር ቢኖርባቸው በነዛ አመራሮች እንድትቀጥሉ የክልሉ አቅጣጫ ነው። ስለዚህ የማትቀጥሉ ከሆነ ደግሞ በፍጹም ሰፍትነቱ አይሰጣችሁም። ፕሮግራሙ ተቋርጣል። ለምንፈልገው አካል እንሰጣለን ብሎ ነው። ወይዘሪት ሂክማ የኮንሶ ሕዝብ በዞን የመደራጀት ጥያቄ የማቅረብ መብት አለው። በዛ መሰረት ጥያቄውን አቅርቦ መስፈርቱን ስለማያሟላ ውድቅ ተደርጎበታል። በዚህ መሰረት ህጉን አክብረው በሰገን ዞን ስር ተደራጅተው በወረዳነት መቀጠል አለባቸው። ይህ ውሳኔም ተነግሯቸዋል ብለዋል። በሜልበርን ዩኒቨርሲቲ የህገ መንግስት ህግ ምሁሩ ዶክተር ጸጋዬ አራርሳ አንድ ወረዳን ወደ ዞን ወይም ወደ ልዩ ወረዳነት የሚያበቃው መስፈርት ምን እንደሆነ ከሀገሪቱ ህግ እንኳ እያመዝ ነው እንዲነግሩኝ ጠይቂያቸው ነበር። ክልል አከላለል መሰረት መስፈርት ያለው ሆኖ ለአካባቢያዊ እና የከተማ መንግስታት አወቃቀር እና አከላለል ምንም ህገ መንግስቱ የሚሰጠው ፍንጭ የለም። ብዙ ጊዜ የኢትዮጵያ ህገ መንግስት እና የኢትዮጵያ ፌዴራል ስርአት አደረጃጀቱ ገና በጅምር የቀረ ቤት ይመስላል ከምንልበት ምክንያት አንዱ የአካባቢያዊ እና የከተማ ማለትም ሎካል ጋቨርንመንት የዞን የወረዳ የከተማ የመንግስት አወቃቀሮች እንዴት እንደሚደራጁ የሚያብራራ ምንም አይነት ህግ ያለመኖሩ ነው። በአጠቃላይ ኢትዮጵያ ውስጥ የሎካል ጋቨርንመንት ሎ አለመኖሩ ለዚህ ችግር ዳርጎናል ማለት ነው። ይሄ አካሄዱን የሚደነግጉ ሂደቶች የሂደት መሰረቶች ናቸው ማለት ጥያቄው በማን ቀረበ፣ እንዴት ቀረበ፣ መች ቀረበ የሚለውን ለማረጋገጥ የህዝብ ጥያቄ እንዲሆን ለምሳሌ አምስት ሺህ አምስት መቶ ሰው ያህል በአንድ ቀበሌ ውስጥ የሚኖር በዚህ ያህል አምስት አመት ያህል የኖሩ ሰዎች መፈርመው ማስገባት አለባቸው ምናምን የሚሉ አሉ። ይሄን ደግሞ መስፈርት በሚገባ አሟልተዋል። የዛሬ አመትም በጣም ብዙ ብዙ ሺህ ያው ያለው ህዝብ ብዙ አይደለም እዛው ክልል ሶስት መቶ አምስት ሶስት መቶ ሀምሳ ሺህ ድረስ የሚሆን ነው እዛ ወረዳ ውስጥ ነገር ግን ከዛ ውስጥ በጣም በጣም ብዙ ሺህ ሰዎች አስፈርመው ይሄንንም በህገ መንግስትና ህጋዊ በሆነ መንገድ ጥያቄያቸውን አቅርበዋል። የተሰጣቸው ምላሽ ፖለቲካዊ ስለሆነ ነው ያልተመለሰላቸው፣ እንጂ መስፈርት ያላሟሉት ነገር ስላለ አይደለም። የሂደት መስፈርት አለ፣ እሱን አሟልተዋል። የይዘት መስፈርት ግን የለም። ማንኛውም ብሄር ብሄረሰብና ህዝብ ክል ራስን በወረዳ ይሁን በልዩ ወረዳ ይሁን በዞን ይሁን በክልልነት ይሁን በአገርነት የማስተዳደር መብት ፍጹም የተጠበቀለት ስለሆነ በአጠቃላይ የክልሉ መንግሥትም ሆነ የኮሚቴው አባላት በዞን በመደራጀት ጉዳይ ላይ የተለያየ ሀሳብ ቢኖራቸውም በኮንሶ የመንግስት መስሪያ ቤቶች ዝግ መሆናቸው ላይ ግን ይስማማሉ።